ዛሬ ባስቻለው የደርባን ከፍተኛ ፍርድ ቤት ፕሬዝዳንት ዙማ እና የሌላው ተከሳሽ የፈረንሳይ የመሳሪያ ሽያጭ ኩባንያ ተወካይ ተገኝተዋል። ፍርድ ቤቱ ተከሳሾች መገኘታቸውን እንዳረጋገጠ ተከሳሾቹ የክሱ ኮፒ እንዲደርሳቸውና እንዲዘጋጁ ጊዜ መስጠት አስፈላጊ በመሆኑ ጉዳዩ እንደ ኤውሮፓ አቆጣጠር ለሰኔ ስምንት የተቀጠረ መሆኑን የፍርድ ቤቱ ዋና ዳኛ ሚስተር ቴምባሲሻ አስታውቀዋል። ይህ ጉዳይ ወደፊት እንዴት እንደሚታይ ከአቃቢ ሕግ በቀረበው ሀሳብ ላይ የተከሳሽ ጠበቆችም የተስማሙ ይመስላል። በመሆኑም ከአቃቢ ሕግ በተሰጠው ሀሳብና ከተከላካይ ጠበቆችም በተገኘው ስምምነት መሰረት ጉዳዩ እንደ አውሮፓ አቆጣጠር ለሰኔ ስምንት ተቀጥሯል። የአቃቢ ሕግ ቃል አቀባይ ሚስተር ሉቪዮ ሙፍኩም በበኩላቸው matter ሁለተኛው ተከሳሽ የውክልና ጉዳያቸውን እንዲያስተካክሉና የቀድሞው ፕሬዝዳንትም ለቀረበባቸው ክስ በሚገባ ተረድተው እንዲዘጋጁ ጊዜ ለመስጠት ለሰኔ 8 ተቀጥሯል በማለት ቀጠሮ መስጠት ያስፈለገበት ምክንያት ለጋዜጠኞች በሰጡት መግለጫ አብራርተዋል። ፕሬዝዳንት ዙማን መከሰስና ፍርድ ቤት መቅረብ የሚቃወሙ በርካታ ደጋፊዎቻቸው ከትናንት ጀምሮ ተቃውሟቸውን ሲያሰሙ የነበር ሲሆን ዛሬም በፍርድ ቤቱ ፊት ለፊት ተገኝተው ተቃውሟቸውን ሲያሰሙና ለፕሬዝዳንት ዙማ ያላቸውን ድጋፍ ሲገልጹ አርፍደዋል። ቀጠሮ ከተሰጠበት የፍርድ ቤት ችሎት በኋላ ፕሬዝዳንት ዙማ ለደጋፊዎቻቸው ባደረጉት አጭር ንግግር ሁላችንም ነፃ እንደሆንነን፣ ማንም ቢሆን እስካልተፈረደበት ድረስ በሕግ ፊት ነፃ ነው እንደሚባለው በማለት ምንም የሰሩት ወንጀል የሌለ በመሆኑ ፍርድ ቤቱ በነፃ እንደሚለቃቸው ያላቸውን እምነት ገልጸዋል። የፕሬዝዳንት ዙማ ተከሶ ፍርድ ቤት መቅረብ በደቡብ አፍሪካውያን ላይ የተደበላለቀ ስሜት እንደፈጠረ ነው የሚነገረው። ፕሬዝዳንት ዙማ ደቡብ አፍሪካን ከነጮች የበላይነት ያላቀቀው የደቡብ አፍሪካ ብሔራዊ ኮንግሬስ ኤኤንሲ አባልና ታጋይ የነበሩ ሲሆን በፕሬዝዳንትነታቸው ዘመንም በተለይ በዝቅተኛ ደረጃ የሚገኙ ደቡብ አፍሪካውያንን ኑሮ ለማሻሻል የሚረዱ ፖሊሲዎችን ተግብረዋል የሚሉ ወገኖች አሉ። እነዚህ ወገኖች ክሱ የፖለቲካ ግብ ያለውና ስብናቸውን ለማጉደፍ ያነጣጠረ ነው በማለት አጥብቀው ይቃወማሉ። ከፕሬዝዳንቱ ጋርም እንደሚቆሙ ይገልጻሉ። ሌሎች ደግሞ ፕሬዝዳንት ዙማ ለነፃነት ያደረጉት ትግል እንዳለ ሆኖ በስልጣን በነበሩባቸው ጊዜያት ግን ከሙስና የጸዱ እንዳልነበሩና የመሪ ስነ ምግባር ጉድለትም ይታይባቸው ነበር በማለት የቀረበባቸውን ክስ ፍርድ ቤት ቀርበው መከላከል ይገባቸዋል ባይ ናቸው። እርሳቸውም ሆኑ ሌሎች የፓርቲው ባለሥልጣናት በትግሉ ወቅት ለህዝቡ የገቡትን ቃል ወደ ጎን በመተው ስልጣናቸውን አላግባብ በመጠቀም ከህዝባቸው ይልቅ ራሳቸውንና ዘመዶቻቸውን ነው የጠቀሙት በማለት የፕሬዝዳንቱ በህግ ፊት ተከሶ መቅረብ ይደግፋሉ። ከዚያም አልፎ የፕሬዝዳንቱ መከሰስና ለፍርድ መቅረብ በደቡብ አፍሪካም ሆነ በአፍሪካ ተንሰራፍቶ የሚገኘውን የባለሥልጣኖች ያለ መከሰስ መብት የሚሽር አዲስ ጅማሮ ነው በማለት እርምጃውን የሚያወድሱና የሚያበረታቱ የመብት ተከራካሪዎች በርካታዎች ናቸው። ገበያው ንጉሴ ለዶቼ ቬሌ ራዲዮ፣ ብራስልስ።